ጤናና አካባቢ ይሄ አይነት ችግር ሊመጣ የሚችለው ጭንቅላታችን ውስጥ ያለ ጡንቻችንን ነርባችንን ስራቸውም በደንብ ኮንትሮል እንዲያደረጉ የሚረዱ ክፍሎች ሲረበሹ ነው። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ የነርቭ ሀኪም የዶክተር ተሻገር ደመቀን ማብራሪያን ያስቀደም ነው አንዳንድ ሰዎች ከሞቃት ስፍራ ወጥተው አየር ለመቀበል ሲሞክሩ ወይም በሞቃቸው ሰዓት የለበሱትን ሲያውላልቁ አሊያም ከሁለት ተቃራኒ አቅጣጫ ንፋስ ከሚመጣበት ስፍራ ተቀምጠው ብርድ እንደመታቸው ይናገራሉ የህክምና ባለሙያዎች ስለዚህ ችግር ምን ይላሉ ማጅራቴ ላይ ንፋስ መታኝ አሉን አንድ አድማጭ ከዚያ በኋላ የገጠማቸውን የጤና ችግር ጠቅሰው ለላኩልን ጥያቄ የነርቭ ሐኪሙ ማብራሪያ ሰጥተውናል። ለዝርዝሩ አብረን እንቆይ። ቻቤሎዎች እንደምን አላችሁ? በባለፈው ሸዋዬ ከዶክተር አስቴር ጋር ስለ ቻቤ ያደረገችው ቃለ መልስ በጣም ደስ ይላል። ቀጥሉበት። እኔም ደግሞ ከኋላ ከማጀራሴ ላይ በፋስ ተመትቻለሁ እና ሙቀት በሚሰማኝ ሰዓት ግማሽ ጎን ከሞቀ ግማሽ ጎኑ ደረቅ ይሆናል እና ይህን ምክንያቱ ምንድን ነው? በአንድ ላይ ሙቀት አይሰማኝ። ይህን ልል ፈልጌ ነው። አመሰግናለሁ። ከብር ሱዳን ምስኮ አድማዎች የተከበሩ አድማጫችን፣ በቅድሚያ ምስጋናችን ይድረሱ። የእርሶ ጥያቄ ዝርዝር ማብራሪያ ስለሌለው በደወሉበት የስልክ ቁጥር መልሼ እርስዎን ለማግኘት ሞክሬ ነበር፣ አልቻልኩም። እንዲያም ሆኖ የነርቭ ሐኪም ማብራሪያ ሊጠቅሙ እንደሚችል ከሌሎች ሐኪሞች ምክር በማግኘቴ ያን በመያዝ ነው እንግዲህ፣ እዚህ ጀርመን ሀገር ወደሚገኙት ዶክተር ተሻገር ደመቀ በመደወል ጥያቄዎችን ያቀረብኩላቸው የእርስዎን የጤና ችግር የሰሙት የዶክተር ተሻገር የመጀመሪያው ጥያቄ እንዲህ የሚል ነበር። አንድ ወገን ሲባል እንግዲህ እግርም እጅም በአንደኛው ሰውነት ክፍል ማለት ነው። ሙቀት የሚሰማው የየትኛው ክፍሉ ነው ማለት ነው። በግራዬ ነው በቀኜ ነው አላሉም። ሙቀት በሚኖርበት ሰዓት እኩል ሙቀት ሰውነቴ አይኖረውም ነው የሚሉት። እና አሁን አጠቃላይ ማንሳት የፈለኩት ምንድን ነው ቀዝቃዛም ሆነ የሞቃት ንፋስ ሰውነታችን ላይ ሲያርፍ የሚያስከትላቸው ነገሮች አሉ። ይሄ ድራፍት ወይም ደግሞ የብርድ መታኝ የሚባለው ምልሽ ዋና ኮዝ ሆኖ ሊታይ አይችልም። ብዙ ጊዜ ብርድ መታኝ ሸመቅቀኝ ይባላል። ያ ያለውን ሲምፕቶም ሊያባብሰው ይችላል እንጂ እንደ ትክክለኛ ብርዱ ነው ሁሉንም ነገር ያስነሳው ወይም ደግሞ ኮዙ እሱ ነው ብሎ መደምደም አይቻልም። ሰውየው ግማሽ ኮኔን ይሸመቅቀኛል የሚሉ ከሆነ ጠቅላላ ምርመራ ያስፈልጋቸዋል። እንደገናም ደግሞ የክሊኒካል የሆነ ምርመራ የትኛው የሰውነት ክፍላቸው ነው? ከየትኛው ክፍል ጀምሮ ነው? አንገቴ ላይ፣ ማጅራቴ ላይ ነው የሚሰማኝ አሉ። ከዛ በኋላ ጠቅላላ ሰውነቴ በአንደኛው በኩል ነው ያሉት እንግዲህ የትኛው የትኛው ፓርትን ያጠቃልላል እጃቸውን ይይዛቸዋል ወይስ እግራቸውን ነው የአንገታቸው ማስል ሊሸማቀቅ ይችላሉ የሚሉትን ማየት አለብን። እናም የነርቭ ሐኪሙ ወደ አጠቃላይ ማብራሪያ በማለፍ እንዲህ ማስረዳት ቀጠሉ። ይሄ አይነት ችግር ሊመጣ የሚችለው ሴንትራል ነርቭ ሲስተም ላይ ያለው ጭንቅላታችን ውስጥ ያለ ጡንቻችንን ነርቫችንን ስራቸውም በደንብ ኮንትሮል እንዲያደረጉ የሚረዱ ክፍሎች ሲረበሹ ያ የሚሆነው በአንዳንዱ ለምሳሌ ስትሮክ ሲይዛቸው የሰርኩሌሽን እዛ አካባቢ ሲያንስ አንድ ምክንያት ይሆናል። ለምሳሌ ጄኔቲካሊ የሆነ ከዘር የሚመጣ አይነት ችግር ሊሆን ይችላል። ሌሎቹም ደግሞ ያልታወቁ ኢንፍላሜሽን የሚያመጡ ቁስል የሚያመጡ ችግሮች ሊኖሩ ይችላሉ። ለምሳሌም አሁን ኢንሴፋላይቲስ ማለት ኢንፌክሽን መጥቶብን ሰውነታችን ውስጥ የሴንትራል ነርቨስ ሲስተሙ ኢንፌክሽኑ ከተመታ ኢንፌክሽኑን ከተቋቋም በኋላ ይሄ አይነት ችግር ሊኖር ይችላል። ሌሎቹ ደግሞ አሁን በትንንሽ ልጆችም ሊታይ የሚችለው በአወላለድ ላይ ልጆቹ ተጎድተው ከተወለዱ ደብሬን ጭንቅላታቸው ጋር ትንሽ ደም ወይ ከፈሰሰ ወይም ደግሞ በአወላለድ ላይ የሆነ የአየር መተንፈስ እጥረት ለተወሰነች ጊዜ ከነበራቸው እንደዛ አይነት ሲምተሞች ሊኖራቸው ይችላል። ይሄ ነው በጠቅላላ ሲታይ። ሌላው ደግሞ እድሜ የጨመረም ሲመጣ ጭንቅላታችን ውስጥ ያለው የነርቨስ ሲስተም ያው እየቀነሰ እዛ ያሉት ነርቮችም እየሞቱ እየተዳከሙ ይመጣሉ። በዛን ሰዓትም ሰውነታችን የሚፈልጋቸውን ኬሚካሎች ነርቮች ስራቸውን እንዲሰሩ እያነሰ ይመጣል። አሁን ለምሳሌ የፓርኪንሰን ዲዚዝ ለሚሉት የሰውነታችን ክፍል መንቀጥቀጥ የሚያመጣው ቻችን መሸማቀቅ ሲመጣ እንዲህ አይነት ሲምፕተሞች ሊመጡ ይችላሉ። ድራፍት ስ ዴንጀረስ የሚጋጭ ንፋስም በለው አደገኛ ነው የሚል አጠር ያለ አንድ ጽሑፍ እንዲህ ያስረዳል። የሞቃት ወይም የቀዝቃዛ አካባቢ ንፋስ ሰውነት ላይ ጉዳት ሊያስከትል ይችላል። አንድ ሰው ከከፍተኛ ፎቅ ላይ ሆኖ በውቅያኖስ አቅጣጫ ያለ መስኮቱን እየከፈተ ንፋስ ለመቀበል ሲሞክር በተደጋጋሚ ለራስ ምታት መጋለጡን የሚያትተው ይህ ጽሑፍ ሙቀት ወይም ቅዝቃዜን ሰውነታችን ለመቋቋም አቅም እንዳለው ያስረዳል። ግን ደግሞ ይላል ሰውነት በተዳከመ ወይም የስራም ሆነ የሌላ ሀሳብ ጫና በበዛበት ጊዜ እንዲያ ያለውን ንፋስ ሲያጋጥመው በቀላሉ ሊጎዳ ይችላል። ሰዎች ብርድ መታን ወይም ለንፋስ ተጋለጠን ሲሉ እንሰማለን። እኛም ሊያጋጥመን ይችላል። ይህ ደግሞ አንዳንዴ ለራስ ምታት ወይም ለጉንፋን ወይም ለሌላ የጤና ችግር መንስኤ ሲሆን ይታያል። ይህ እንዴት ነው ለሚለው ዶክተር ተሻገር ደመቀ ማብራሪያ አላቸው። እንዴት መሰለሽ፣ እንዲህ አይነት ችግሮች ድራፍቱ የአየሩ መምጣት ብቻ ሳይሆን የአየሩም ክብደት ፕሬሩ ማለት ነው። የተወሰኑ ፋክተሮች ካሉ ሰውነታችን ሊቆጣ ይችላል። እሱ ጡንቻችን ላይ ወይም ደግሞ ደጅ ላይ ብቻ ሳይሆን የሰውነታችንን ክፍል ሌላውንም አታክ ሊያደርግ ይችላል። አሁን ለምሳሌ የአየርም ቶሎ መለዋወጥ፣ ፕሬሩ መለዋወጥ ብሬን ላይ የሆኑ ችግሮች ሊያስመጣ ይችላል ራስ ምታት ወይም ደግሞ ሚክሬን የመሳሰሉ ነገሮችን ሊያስመጣ ይችላል። ግን እንደ ኮዝ ሆኖ ሳይሆን እነዚህ ሰዎች ለዛ የተጋለጡ ናቸው እንጂ ያንን እንደ ምክንያት ዋነኛው ኮዝ ነው ለማለት ያስቸግራል። ብዙ ጊዜ አሁን ባሉት ሪሰርቾች ለምሳሌ ጭንቅላታችን ደም መዘዋወር ሲቸገር፣ እና አንዳንድ ቦታችን ፓራላይዝ ሲሆን የሚታየው ምንድን ነው? አየር ለውጦች ሲኖሩ እንደዛ አይነት ችግሮች እየበዙ ይመጣሉ። ያ ማለት የነበረውን አባባሰው፣ አስነሳው እንጂ እንደ ምክንያት ሆኖ ሊቆጠር አይችልም። ሌላው አንዳንድ ጊዜ ሰዎች አንገታቸው ይጣመማል፣ ወይ እጅ ከዞረበት ላይ መለስ ይችላል። ሞቆይ ነበር ስወጣ እንደዚህ የሚሉ ነገሮች አሉ የሚያጋጥሙና፣ ይሄ በቀጥታ ከምን ጋ ነው ታዲያ የሚገናኘው? ይሄ እንግዲህ ብዙም ጊዜ ከሴንትራል ነርቨስ ሲስተም ጋር ነው የሚያያዘው። አሁን ይሄ ጡንቻ ላይ የሚከሰት ነው ነገሩ ግን ነርቮች ላይ ነው። ጡንቻችን ሲፍታታና ሲዘረጋጋ ኮንትሮል የሚያደርገው ነርቨስ ሲስተሙ ነው። እዛ ኮንትሮል የሚደረገው ቦታ ላይ ችግር ካለ እንዲህ አይነት ነገሮች ይመጣሉ። ግን አሁን በቀዝቃዛና ሙቀት ሲሆን ይመጣብኛል፣ ይነሳብኛል የሚባለው ነገሩን ሊያባብሰው ይችላል እንጂ ብርዱ ነው በሽታው ተብሎ ማቆም አይቻልም ስርዓተ ነርቭ ውስብስብ እንደመሆኑ ችግሩም ሆነ የሚታየው እንከን በቀላሉ የሚገለጽ አይመስልም ያም ሆኖ እንዲህ ያለው ችግር ሲያጋጥም ይላሉ ዶክተር ተሻገር ወደ ሀኪም ሄዶ ተገቢው ምርመራ ማድረግ ነው መጀመሪያ ምን አይነት ምክንያት ነው ያ ሊሆን የቻለው ለምን ነርቮቹ ተጎዱ ለምን ስራቸው ሊቆም ቻለ ወይም ደግሞ ተዘናጋ የሚለውን የተለያዩ ምርመራዎች ሴቴ ስከን ለምሳሌ ጭንቅላታችን ምርመራ ያስፈልገዋል። የደም ምርመራ ያስፈልጋል። የሰውነት ምርመራ ጠቅላላ ያስፈልጋል። በዚህ ሰዓት እንግዲህ የኖሮሎጂስቱ ነው ይህን ነገር ማድረግ የሚችለው ምክንያቱን ይሄ ነው ብሎ መደምደም የሚችለው። እንደገናም ደግሞ ከዛ በኋላ ቴራፒው ወይም ደግሞ የሚሰጠው ህክምናም ከይዙ በሚመለከት አስታኮ ነው ማለት ነው። አሁን ወደ ሰውየው ጥያቄ እንመለስና ንፋስ መታኝ ነው የሚሉት ፣ ሲሞቀኝ እኩል ሰውነት አይሞቅም፣ ግን አቅጣጫውን አልተናገሩም። እንዲህ አይነት ችግር ሲከሰት ምን አይነት ምርመራ ነው ማድረግ የሚችሉት አሁን እኚህ ሰው? አዎ እኚህ ሰውዬ በመጀመሪያ ሐኪም ጋር መሄድ አለባቸው። የነገሩትን ሲምተም ሁልጊዜ ነው ያለው ወይስ በየጊዜው ነው የሚመጣው የሚለውን እንዴት ሊነሳ እንደቻለ ከዚህ በፊትስ ነበራቸው ወይ ምን አይነትስ በሽታ አላቸው፣ የሚወስዱት መድኃኒት አለው የሚለውን ሁሉ የነርቭ ሐኪም ከሰውየው መስማት አለበት። በፊት ያልገለጽኩት አንዳንድ መድኃኒቶች ራሳቸው ሐኪም የሚያዝ መድኃኒቶች በተለይ አሁን ለምሳሌ ለሳይካትሪ ፕሮብሌም ላላቸው ሰዎች ላላቸው የሚሰጡ መድኃኒቶች ወይም ደግሞ አብዛኛውን የሴንትራል ነርቨስ ሲስተሙን የብሬን አካባቢ ኢፌክት ያላቸው መድኃኒቶች ብዙ ጊዜ እንዲህ አይነት ፕሮብሌም ሊያመጡ ይችላሉ እና ሱሱ ሁሉ መጠናት አለበት። የሚቀጥለው የደም ምርመራ ነው። የደምና እንደገና የሴቴስከን ወይም ኮምፒውተር ቶሞግራፊ ወይም ደግሞ ኤምአርአይ የጭንቅላታችን ምንድን ነው እዛ አካባቢ ሴንትራል ነርቨስ ሲስተም ውስጥ ምክንያት አለ ወይ ተብሎ ለማየት ቱመርም ሊሆን ይችላል እንዳልኩሽም የደም መዝዋወር አንሶ እዛ አካባቢ አፌክሽን ሊኖር ይችላል እና ያ ያንንትን ለማለት ከዚህ አልፎም በዘር የሚወረስ ህመም መኖሩን ለማጣራትም የኒኩለር ህክምናና ምርመራ ወደሚባለው እንደሚሻገር አስረድተዋል። የተከበሩ አድማጫችን ከነርቭ ሐኪሙ ማብራሪያ ጠቃሚ መረጃዎች እንዳገኙ ተስፋ እናደርጋለን። ችግሩ ከመባባሱ በፊትም ወደ ሐኪም መሄድ እንዳለቦት ዶክተር ተሻገር መክረዋልና ምክራቸውን ተግባራዊ እንዲያደርጉ እያሳሰብን ለዕለቱ ያል ነው በዚሁ እናብቃ። ለሰጡን ሙያዊ ማብራሪያ ዶክተር ተሻገር ደመቀ እናመሰግናለን። ሸዋ እየለገሰ ነኝ። ሰላም ሁኑ።